ን ልሽናቪ ፖ አማሪኛ ኤትዮፒስካ ስፕሮክ ይህ በየሳምንቱ እሁድ ከ1730 እስከ 1800 የምናስተላልፈው የኢትዮጵያ አማሪኛ ፕሮግራማችን ነው። በየሳምንቱ የምታነበው ነጻነት በዚህ ሳምንት አጀምሮ ላንድ ወር ነጻ ስለወሰደች በትምህርት ምክንያት እኔ አነባለሁ። የሲዩ ዜና ሀያ ዘጠኝ አፕሪል የዳታ ኮርስ ለአዲስ መጪዎች በሲዩ ተካሂደዋል። በዚሁ ቀማ ታውኑ የኢንተርናሽናል የሴቶች ማህበር የቡና ግብዣና ለአንድ ከማኅበርተኛ ያደረገችውን ጉዞ ስለ አውስትራሊያ አውግታለች። በ30 አፕሪል የባልቦሪ ፌስታ በውሳ ላይ የሚደረገው ትልቁ በዓል ተከብረዋል። በዚሁ ቀን የዳታ ኮርሽ ለሽማግሌዎች ማታውኑ ይካሄድ ነበር። አንድ ሜይ የሲዩ ብዙዎቹ በፈርስት ሜይ በሚደረገው የዴሞንስትሬሽን ቦታዎች ተገኝተዋል። በሀያ ሁለት ሜይ የስታትስ ቢብሊዮቴክ ወይኑም ደግሞ የከተማው ቤተ መጻሕፍት ጋራ በሲዩ ግንኙነት ይደረጋል ማታውኑ። በዚሁ ቀን የሲዩ የሰራተኝ ቦርድ ዳይሬክተሮቹ ስብሰባ ያደርጋሉ። በሶስት ሜይ የዳታ ኮርስ ለአዲስ ለሚሄጡት ይካሄዳል። በአራት መይ በየአመቱ ሲዩ የሚያካሄደው የድራክ ፕሊጋተን ድራክ ድሮግዳግን በሴቪያ ከ12 እስከ 15 ይካሄዳል። ለዚሁም ማንኛውም ሰው ተጋብዟል። የውሳላ ዜና በውሳላ ውስጥ ሎተን ሎፈት ወይም ደግሞ የሎተን ሩጫ በተባለው በአስራ አንድ ሜ ይካሄዳል። በዚሁም በሚካሄደው የሩጫ ፌስታ ላይ አካለ ስንትሎች፣ በወንበር የሚሄዱ ልጆች፣ ህጻናቶች ማንኛውም የሚካፈልበት ሩጫ ይሆናል። ይኸውም በዚህ ሩጫው የሚጀምረው ከሎተን ቤተ መጻሕፍት ይቅርታ ከሎተን ቤተ ክርስቲያን ዐሥር ሰዓት ላይ ነው ለመካፈል በግብዣው በሩጫው አምሳ ክራውን ይከፈላል ለዚሁም ሙዚቃ ልዩ ልዩ አክቲቪቲ ለልጆችም የሚሆኑ ይካሄደር ሲል አዘጋጁ የሉተን ቤተ ክርስቲያን አስታውቋል። ከሃያ አስራ ስድስት ጀምሮ የኡሳላ ሁ ተብሎ የሚጠራውን ኔትወርክ ለሽማግሌዎች ያካሄዷል። ይሄውም ኔትወርክ የሚባለው ሁ የሚባለው የዓለም የጓደኞች የከተማዎች እና የኮሚኒቲዎች ግንኙነት ማህበር ማለት ነው። በነ ይሄም በየዓመቱ የሚካሄድ ሲሆን ከአሁን ከፈርስት ፌብሩዋሪ ያጀምሮ የዚህን በዓል ለማዘጋጀት የኡብሳላ የሽማግሌዎች ከተማ ነው በሚል ለማዘጋጀት ሞክረዋል፣ እየሞከረ ነው። ይህንንም ለማዘጋጀት ፕሮግራም አውጥቶ ፕሮግራሙን ህዝቡ እንዲነጋገርበት እያደረገ ነው። በዚሁም ፕሮግራም ላይ አስተያየታለን ወይንም ደግሞ በነገሩ እንካፈላለን የምትሉ ሁሉ የፕሮግራሙን ንግግር በሚደረግበት በስታሽውንጋተን 12 ሰዓት 15:00 ተገኝታችሁ በስብሰባው ልትጠይቁ ወይም ሀሳባችሁን ልታካፍሉ እንደምትችሉ የዚሁ አዘጋጅ ኮሚቴ አስታውቋል። በጎሱንዳ ላይ ፒሳ ለጎሱንዳ ንግግር በሚል የውሳላ ኮሙን ፒሳ እየጋበዘ ስለ ጎሱንዳ ጉዳይ ለመነጋገርና የጎሱንዳ እንዴት ማደግ እንደሚገባውም ሀሳባችሁን ልታቀርቡ የሚችሉበትን መድረክ ፈጥረዋል። ይኸውም በሁለት መይ ከአስራ አንድ እስከ ሶስት ሰዓት እስከ 1500 ከ11 እስከ 1500 በ7 ማይ ከ1700 እስከ 200 በጎሱንዳ ይካሄዳል። ይህንንም ንግግር የሚመራው የኡብሳላ የኮሙኑ ሊቀመንበር የሆነው ኤሪክ ፔሊንግ ይገኝበታል። በዚሁም ኮሙኑ ፒሳና አንዳንድ ለስላሳ መጠጦች እንደሚጋበዝ አስታውቋል። ይህን አዘጋጁ የኦብሳላ ኮሙን ነው። የአገሪቱ ዜና የአገሪቱ ዜና በሀገሩ ላይ የኤሌክትሪክ መኪናዎች ለሚሊየ አደጋላቸው ሲል አንድ ጥናት አስታወቀ። ይኸውም የተጠናው ጥናት የኮሎዱክሴት የሚባለውን የሚለቅ በመሆኑ ለአየር ኤኮ ሲስተሙ አምባላንስ ያደርጋል ሲል በዩኤስኤ እና በቻይና የተደረገው ጥናት አስታውቋል ሲል የስዊድሽ ሬዲዮ ገለጸ። በአንድ ልጅ አተሊን የተባለ ልጅ ብዙ ከታመመ በኋላ እና የልብ ትራንስፕላንቴሽን ከተደረገለት በኋላ ከሀያ አምስት የልብ ከተደረገለት በኋላ እዚህ ቆይቶ አሁን ይውጣ ወደ ኮሶቮ ይሰደድ ሲል የኢንባንድራ በርከት ወስኗል። ይህንንም ውሳኔ የተቃወሙ ይህ ልጅ ለአምስት ዓመት ልቡን ሕክምና ከተደረገለትና ካደገ በኋላ በአሁኑ ጊዜ ይሁንን እሱን ማስወጣት በዚህ ትክክል አይደለም ሲሉ ፍርድ ቤቱ የፈረደውን ፍርድ ለበላይኛው ፍርድ ቤት እንዲቀልብ አቤት መባሉን ኤክስፕሬሰን አስታወቀ። ዛሬ መድኃኒት Just one oh, oh, oh. so oh.

دسكه طفا يلا تكو في شي بلا يكف فيه يلا بلا بلا

ደስታ ከጠፋ ቤላ ከውፍትሽ ቤላ ይከፋል ልቤ የሚያፈጥርሽ ቤላ የሚያፈጥርሽ የሚያፈጥርሽ ቤላ ቤላ ቤላ ከረሜላ ውበት ቁንጅና ላንቺ አድሎሽ ላ የሚያይሽሉ Bella, you're le Bella, Bella, Bella, Bella, Bella, Bella, Bella. me like she do me yes she do me yes she does and if somebody loves me like she do me yes she do me yes she does Yeah. You think it all oh, that, you got it all wrong Let me take you back to where we belong oh. Making love to the early in the morning yeah. Last time we did it, it's been so long Got a feeling it goes on and on uh. That's my number on your cell phone yeah. I'm calling you boo, please pick up your phone I said kush kush

በበኩላችሁ ባቶ መሸሻ እንዲሁም በቴክኒክ አላፊና ራዲዮን ባቀነባበረው አቶ ዛኪ ስምና በአቶ አሊ ስም በመሆን እያመሰገንኩ በሚቀጥለው ሳምንት እስክንገናኝ ድረስ ደና ቆዩን፣ ደና ሰንብቱ ስለጠባው